The Voice of America. በመጪዎቹ ዓመታት በተማሪዎች ግብረ ገብ ላይ ትኩረት ሰጥቶ እንደሚሰራ የትምህርት ሚኒስቴር አስታወቀ። በዩኒቨርሲቲው የሚታየው የስነ ምግባር ችግርና ከመስመር የወጣ ጽንፈኝነት ምክንያት የግብረ ገብ ትምህርት ማነስ ነው ብለዋል ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ። የኮሮና ቫይረስ ወረርሽኝን ለማስቆም በሚደረገው ጥረትም መምህራን ግንባር ቀደም ሚና እንዲጫወቱ ሚኒስትሩ አሳስበዋል። ዓመታዊው የመምህራን በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ብሩህነት ግንባር ቀደም ሚና አላቸው በሚል መሪ ቃል ተከብሯል ትለናለች አስቴር ምስጋናው በተከታዩ ዘገባ። ሮ አወጣሽ ወልዴ ለ38 ዓመታት በመምህርነት አገልግለዋል። በነዚህ አመታትም ለሀገር አለኝታ ለወገን መከታ የሆኑና በስነ ምግባር የታነጹ ምሁራንን እንዳፈሩ ይናገራሉ። ካለፉት ጥቂት አስርት ዓመታት ወዲህ የሚታየው ሁኔታ ግን ቅሬታ እንደፈጠረባቸው ነው የሚያስረዱት። እኔ በመምህርነት ኦልሞስት አሁን 38 ዓመት አስተምሬ ያለው በፊት በካሪኩለሙ አቅዶና እና ተቀርጾ ግብረገብ ሶስት ክፍለ ጊዜ እየተሰጠው ተማሪ ይማር ነበር ያ በመቅረቱ በአሁኑ ሰዓት ለተማሪ ብልሹነት ዋናው ምክንያት ግብረገባዊ ትምህርት በትምህርት ቤት ባለመሰጠቱ የግብረገብ ትምህርትን ሲማሩ ተማሪዎች በስነስርዓት ታላላቆችን የሚያከብሩ አልባሌ ቦታ ላይ የማይውሉ ሰው አክባሪ ሆነው ትምህርታቸውን የሚያከብሩ በመሆኑም ውጤታማ እንደነበርነ ያው ያሳልፍ ጊዜ እናየዋለን በተለይ አሁን ከቅርብ ጊዜ ወዲህ በዚህ በ27 ዓመት የለውጥ ሂደት ውስጥ የተማሪ የሥነ ምግባር ብሉሽነት ካደራደር እየጨመረ እየጨመረ እየጨመረ እኛ በነበርንበት ሰዓት ከዛ በፊት ተማሪ መምህር ክፍል ከመግባቱ በፊት አስቀድሞ ገብቶ ሰሌዳ አጥፍቶ በሥነ ሥርዓት ትምህርቱን ተከታትሎ የሚያስፈልጉትን ነገሮች በሙሉ አሟልቶ ይመጣ ነበር። አሁን በነፍስ ወከት የተሰጠውን የትምህርት መማሪያ መጽሐፍም እንኳ ይዞ የማይመጣ በዘፈቀደ የሚወጣ የሚገባ፣ መምህሩ ቁሞ እያስተማረ ወጥቶ የሚሄድ መምህሩ ቁሞ እያስተማረ ከፍቶ የሚገባ አንጃ ግራንጃ ጉርምቦ ለጉርምቦ በእድሜያችን እንኳ ልንከበርበት ያልቻልን ጊዜ ነው። እየተመታን እየተሰደብን ነው ያለን። ስለዚህ ይሄን ወጣት ደግሞ ለማስተካከል በመጀመሪያ ደረጃ ማህበረሰቡ ላይ ልቅተል ዲሞክራሲ የሚል ነገር ተሰጥቶት ወጣቱ ልቅ ነው። ወላጅን አይታዘዝም። ወላጅን ያልታዘዘ እኛን በትምህርት ቤት ይታዘዘናል ይላከናል። እኛ ያልነውን ይቀበላል። ውሸት ነው። ለዚህም ነው ስራ አጡ እየበዛ ይሄዳል። መማር አይፈልግም፣ ይፎርፋል። ስንናገረው መብቴ ነው ይላል። መብቱን እንጂ ግዴታውን በብዛት የማያውቅ ጄኔሬሽን የተፈጠረበት ሰዓት። ስለዚህ ለወደፊቱ የምለው እኔ ይህ በአዲሱ ካሪክለም በእውነት የግብረ ገባዊ እሴት ተፈጥሮ ተማሪዎች እንደማንኛውም ሳብጀክት ሁለት ፔሪዮድም ሶስት ፔሪዮድም ግብረ ገብ ቢማሩ አዲስ ትውልድ እናፈራለን። ይላል ይህ የተበላሸውን ነገር ማስተካከል እንችላለሁ የሚል እምነት አለኝ። የመምህራን ሁሉ ሀሳብ ይሄ ነው። አመሰግናለሁ። የአስራ ሁለተኛ ክፍል ተማሪ የሆነው ቅዱስ ዋሴ የመምህር ታወጣሽን ሀሳብ ይጋራል። መምህር አይከበርም፣ ትልቅ ሰው አይከበርም። መምህር ፊት ለፊት ላይ ከታየ ተሸርፈውት ነው እንደዚህ የምንሄደው ምንደውም፣ መምህር ምንድነው ነው የመጀመሪያ ወላጅ አባት ነው ተባል። ይህ ትምህርት ታትሞ ካልቀረበ ለተማሪው ይህ ከብደኛ ማስብ። የመምህራን አመታዊ በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ብሩህነት ግንባር ቀደም ሚናላቸው በሚል መሪ ከተማ ተከብሯል። በዚህ በዓል ላይ የተገኙት የትምህርት ሚኒስትሩ ዶክተር ኢንጂነር ጌታውን መኩሪያ በነባሩ ስርዓተ ትምህርት ብቁ ዜጋ ለማፍራት የማያስችሉ ብዙ ጉድለቶች እንዳስተዋሉ ገልጸዋል። እርሳቸው እንዳሉት ከነዚህ ጉድለቶች አንዱ ደግሞ የተማሪዎች ግብረገብነት ማነስ ነው። በየትምህርት ተቋማቱ የሚታየው የተማሪዎች ስርዓት አልበኝነትና ከልክ ያለፈ ጽንፈኝነት ኢትዮጵያዊነትን ያደበዘዘና ሀገር የሚባለውን ምስል እስከ ማጥፋት የደረሰ ነው በማለት ተናግረዋል። የዚህ ሁሉ መነሻ የግብረ ገብ ትምህርት አለመ ኖር ነው ያሉት ሚኒስትሩ በአዲሱ ስርዓተ ትምህርት ግን ትኩረት ከተሰጣቸው ነጥቦች የመጀመሪያው እንደሆነ ገልጸዋል። የመምህርነት ሙያ ከዘር ከብሔር እና ከወገንተኝነት ነፃ ሆኖ የሚሰራ ትልቅ ሙያ ነው ያሉት ሚኒስትሩ ይህንን እውን ለማድረግ ግብረ ገብነትን፣ ብዝሃነትን እና አንድነትን ያስቀደመ ስርዓተ ትምህርት ይቀረጻል ብለዋል። ልጆቻችን ግብረ ገብነት ጎድላ ለዚህ ተጠያቂ መሆን ያለበት የትምህርት ስርዓቱ የትምህርት ስራ ላይ ግብረ ገብነትን ከማጉደላችን የተነሳ አሁን ያለውን ነገር እያየን እንገኛለን። ስለዚህ በአዲሱ እርሻ ላይ በአዲሱ ስርዓተ ትምህርት ላይ ግብረ ገብነት ዋናው ፒላራችን እንዲሆን እንፈልጋለን። ታላቁን የሚያከብር አባቶችን፣ እናቶችን፣ ሽማግሌዎችን የሚያከብር ትውልድ የሚፈጠርበት ቦታ መሆን አለበት ትምህርት ቤት። ግብረ ገብነት ለአንድ ሀገር መሰረት፣ ለአንድ ሀገር ሰላማዊ ጉዞ አስፈላጊ ነው። ስለዚህ አንዱ ግብረ ገብነት የሚባል ማዳበሪያ ያስፈልገዋል። ማዳበሪያ፣ ይሄ ግብረ ገብነት የሚል ማዳበሪያ ያስፈልገዋል። ይህንን እርሻው እንደጎደለው አይተናል። ስለዚህ ይሄኛው ደግሞ ምንድን ነው ብዝሃነትንም አንድነትንም በእኩልነት የሚያስተናግድ ማህበረሰብ ትውልድ መፍጠር ይኖርበታል። ይሄ እርሻ ጫፍ የወጣ ጥግ የተሳበ ጽንፈኛ፣ በአንድ ወገን ብቻ የተለጠጠ መሆን የለበትም። ኢትዮጵያ ሀገራችን እንደ ባህሪዋ እንደ አፈጣጠሯ አምላክ ፈጥሮ እንደሰጠን ብዙ አንድም ህዝብ ነው። በየዩኒቨርሲቲዎቻችን በየከፍተኛ የትምህርት ተቋሞቻችን ይሄንን ማስተናገድ የሚችል ትውልድ መፍጠር የምንችለው ከታች ነው። ብዙ ምን አንድ ምን ይሄንን አስረግጦ አምኖ ኢትዮጵያ አንድ ናት ኢትዮጵያ ብዙም ናት። አንድ አካል፣ አንድ ሰውነት እኔ ብዙ የብዙ አካላት ጥርቅም ሰው ነኝ። እጅ ብቻ አይደለው፣ ዓይን ብቻ አይደለው፣ ጆሮ ብቻ አይደለው፣ እግር ብቻ፣ ጉበት ብቻ፣ ኩላሊት ብቻ አይደለው። ስለዚህ ይህንን በግልጽ በየትምህርት ቤቶቻችን ልጆቻችንን መመገብ፣ ማወቅ፣ ማስተናገድ ለአንድነታችን የማንደራደር ለብዝሃነታችንም የማንደራደር ብዙም አንድም እንደሆንን ይሄ ማዳበሪያ፣ ይሄ እርሻ ያስፈልገዋል። ይህንን ማዳበሪያ እንደጎደለው አይተናል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ በተለይ በትምህርቱ ዘርፍ ጥቁር ጥላ እንዳጠላ የተናገሩት ዶክተር ጌታውን ቀውሱን ለመቀልበስ የመምህራን ሚና ከፍተኛ እንደሆነ ጠቁመዋል። ትምህርት ቤቶቻችን ሰባት ወር ያክል ከተዘግቡ በኋላ አሁን እየተከፈቱ ይገኛሉ። በዚህ በትምህርት ቤት የመከፈት የመክፈት ንቅናቄ ውስጥ መምህራኖቻችን እያበረከቱ ያሉትን ታላቅ ሀገራዊ ኃላፊነት በሁሉም የሀገራችን ክልሎች እያበረከቱ ያሉትን የሀገር ፍቅር እንዳላቸው ያሳወቁበትን በዚህ ዳግም ትምህርት ቤቶችን ለመክፈት እያደረግን ባለነው ንቅናቄ ውስጥ መምህራኖቻችን እያደረጉ ያሉትን ተጨማሪ ጫና ለመሸከም ተጨማሪ ኃላፊነት ለመሸከም ራሳቸውን ሰጥተው ስራ የጀመሩትን ከዚህም በኋላ በሚከፈቱ ትምህርት ቤቶች ኃላፊነት ለመውሰድ የተዘጋጁትን መምህራኖችን እጅግ አድርጌ ማመስገን ፈልጋለሁ። በመጨረሻም ቀደም ሲል በመምህርነት ሙያ ላሳለፉና በአሁኑ ሰዓት በሌላ ሙያ ተሰማርተው የሚገኙ ዜጎች እኔም ማስተምራለሁ የሚለውን የአርባ አምስት ቀን ጥሪ ተቀብለው በማስተማር የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር